የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሬስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 23 2015 ዓ ም ዝግጅታችን ጀመረ። በሰሜን ኢትዮጵያ የተካሄደው ጦርነት የአእምሮ ጤና ችግር ያስከተለባቸው የሕብረተሰብ ክፍሎች የሥነ ልቦና ድጋፍ እንደሚያስፈልጋቸው ተገለጸ። ታውማ ኢንፎርምድ ሊደርሺፕ የሚባለው ወይም ደግሞ የአስከፊ ሁኔታዎችን ተጽዕኖ የተገነዘበ አመራር እንደ ሀገርም እንደ ድርጅትም ያስፈልጋል። በአዲስ አበባ ዩኒቨርሲቲ የሥነ አእምሮ ክፍል ባልደረባ የሆኑትን ዶክተር አወቀ ምህረቱን ነው የሰማችሁት። በዚህ ዙሪያ የተሰናዳው ሰፋ ያለ ዘገባ በምሽቱ መሰናዷችን ይዘናል። ዲጂታል ኤሪያ በቴክኖሎጂ ኤሪያ ላይ ኢንቨስት ማድረግ ይኖርብናል። ኢንቨስት ካደረግ ነገ ለሚመጣው ኦቶሜሽን፣ ሮቦቲክስ፣ ኤአይ የመሳሰሉት ስራዎች ቤዚክ ፋውንዴሽን በመጣል ኢኮኖሚ ኢምፓክት ማድረግ እንችላለን። ኳሊቲ ኦፍ ላይፍ እንደገና ደግሞ ኢምፕሎብል የሆኑ ሰዎች ማለት ለኢኮኖሚ እና ለደረጃው የሚጠብቁ መሰራተኞችን መፍጠር እንችላለን። አሁን ደግሞ የሰማችኋቸው አቶ ጸጋይ ለገሰ ይባላሉ። የስቴም ሲነርጂ ቴክኖሎጂ ተቋም ምክትል የቦርድ ሊቀመንበር ናቸው። የዲጂታል ቴክኖሎጂ ዘርፍ በኢትዮጵያ ምን ምን ለውጦችን እያመጣ ነው በሚል ካነጋገር ናቸው ባለሙያዎች መካከል ይገኙበታል። ሙሉ ዝግጅቱን ወደ በኋላ እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች። የዕለተ እሁድ ሐምሌ 23 2015 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳሳለን። ዘና የሚያደርጋችሁን ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታም ስዩም ነኝ። ኬንያ በሄቲ መድብለ ብሔራዊ ኃይልን ለመምራት ዝግጁ መሆኗን አስታውቀች። ኬንያ ተቀባይነት ካገኘች ግጭት ባየለባት የካሪቢያን ደሴቷ ሄቲ ውስጥ ከሀገራት የሚውጣጣ ኃይልን ለመምራት ብሎም አንድ ሺህ የፖሊስ መኮንኖች ለማሰማራት ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ በትናንት ነው እለት አስታውቀዋል። የዋና ከተማዋ ሰማንያ በመቶ በተደራጁ የወንብድና ቡድኖች እጅ ውስጥ በሚገኝባት ሄቲ ውስጥ ለገንዘብ ብለው ሰዎችን ማፈን በትጥቅ የታጀ በዝርፊያና የመኪና ንጥቂያን የመሰሉ ከባድ ወንጀሎች ተንሰራፍተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲሁም የሄቲ ጠቅላይ ሚኒስትር ኤሪያል ሄንሪ የሀገሪቱን ፖሊስ ለመደገፍ ዓለም አቀፍ ጣልቃ ገብነት እንዲኖር ለአንድ ዓመት ያክል ሲጠይቁ ቆይተዋል። ሆኖም ግን አንድም አገር በፈቃደኝነት ወደፊት መምጣት ሳይችል ቆይተዋል። የኬንያ የውጭ ጉዳይ ሚኒስትር አልፈርድ ሙቱዋ ቅዳሜ አመሻሹን በሰጡት መግለጫ ኬንያ የሄቲ ፖሊስን ለማሰልጠንና ሀገሪቱ ወደ ነበረችበት ለመመለስ የሚደረገውን ጥረት ለማገዝ ብሎም ቁልፍ ተቋማትን ለመከላከል አንድ ሺህ የፖሊስ መኮንኖችን ለማሰማራት ቁርጠኛ እንደሆነች አስታውቀዋል። ስምሪቱ ግን የተባበሩት መንግሥታት የጸጥታው ምክር ቤት እንዲሁም የሀገሪቱ ባለሥልጣናት ይሁንታ ሁንታ ያስፈልገዋል ብለዋል ሚኒስትሩ። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አርብ ምሽት ከኬንያው ፕሬዚደንት ዊልያም ሩቶ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ተናግረዋል። በምስራቅ አፍሪካ ውስጥ የዲሞክራሲ አብነት ሆና የምትታየው ኬንያ በዲሞክራቲክ ሪፐብሊክ ኮንጎና ሶማሊያን ጨምሮ በቀጠናው የሰላም ማስከበር ስራዎች ላይ ስትሳተፍ ቆይታለች። ስለ ሄቲው ስምሪት ግን ሌላ ዝርዝር መረጃ ወዲያውኑ አልተገኘም። ዘገባው የኤፍፒ ነው። የሩሲያው ፕሬዚደንት ቭላድሚር ፑቲን ሩሲያ ከጥቁር ባህር የእህል ውል ከወጣች በኋላ ያሻቀበው ከፍተኛ እህል ዋጋ ለሩሲያ ኩባንያዎችና ለዓለም ደሃ ሀገራት ጠቃሚ እንደሆነ ተናገሩ። የአፍሪካ መሪዎችን ለማማለል ያለሙት ፑቲን ቅዳሜ በሴንት ፒተርስበርግ በነበረ ጋዜጣዊ መግለጫ እንደተናገሩት ሩሲያ ከእህል ዋጋ መጨመር የምታገኘውን ትርፍ ከአፍሪካና ከሌሎች ድሃ ሀገራት ጋር ትካፈላለች። ሩሲያ እንደ ዩክሬን ሁሉ ዋነኛ እህል የምትልክ ሀገር ናት። በአፍሪካም ሆነ በቻይና የሰላም ተነሳሽነት ላይ የተመሠረተ የሰላም ድርድርን ሩሲያ እንደማትቃወም ተናግረዋል። የፑቲን አስተያየት የሰማው ወደ ሴንት ፒተርስበርግ ለመሪዎች ጉባኤ የመጡት በርካታ የአፍሪካ መሪዎች ዩክሬን ውስጥ ያለው ጦርነት እንዲያቆምና በተባበሩት መንግስታት ድርጅት የተዘረጋው የእህል ስምምነት እንዲታደስ በተማጸኑ ማግስት ነው። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ለፑቲን የቀጠለው ግጭት በእኛም ላይ አሉታዊ ተጽዕኖ እያሳደረብን ስለሆነ የሰላም ጥሪ የማቅረብ መብት እንዳለን ይሰማናል ብለዋል። ሞስኮ ከዩክሬን ወደ አፍሪካ የሚላከውን እህል መተካት እንደምትችል ፑቲን ቃል ቢገቡም የዩክሬን እህል ለአፍሪካ አሁንም በእጅጉ አስፈላጊ ነው። ፑቲን በወራት ውስጥ አስር ሺዎች ቶን እህል ለስድስት ሀገራት እንደሚሰጥ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ሐሙስ እለት በጣት የሚቆጠሩ ልገሳዎች የተሰረዘውን የጥቁር ባህር እህል ስምምነት የሚያስከትለውን መጥፎ መዘዝ እንደማያስተካክሉ ተናግረዋል። በጥቁር ባህር የእህል ስምምነት መሠረት የዓለም ምግብ መርሃ ግብር ባለፈው ዓመት 7250 ሜትሪክ ቶን እህል በመግዛት ወደ አፍጋኒስታን፣ ጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳንና የመን ልከዋል። ለአውሮፓውያን አቆጣጠር ጁላይ 17 ሩሲያ ከስምምነቱ ወጥታ የዩክሬን ወደቦችና የእህል መሠረተ ልማትን በጥቁር ባህርና በዳኑብ ወንዝ ላይ ድብደባ ከጀመረች በኋላ የዓለም የስንዴ ዋጋ በዘጠኝ በመቶ ጨምረዋል። የመካከለኛው አፍሪካ ሪፐብሊክ በዛሬ ሁለት ህገ መንግስታዊ ለውጥ ለማድረግ ህዝበ ውሳኔ ስጥውላለች። ህዝበ ውሳኔው ይሁንታ ካገኘ የፕሬዚደንቱን የሥልጣን ዘመን ገደብ አስወግዶ ፕሬዚደንት ፋውስቲን አርችዴንድ ቶአዴራ በ2025 ለሶስተኛ የሥልጣን ዘመን እንዲወዳደሩ ያስችላቸዋል። ቶአዴራ ለመጀመሪያ ጊዜ በ2016 የአውሮፓውያኑ ዘመን ለአምስት ዓመታት የተመረጡ ሲሆን በ2020 የመጨረሻ ጊዜ የሥልጣን ዘመናቸው ይሆናል ተብሎ የተጠበቀውን ምርጫ አሸንፈዋል። አዲሱ ሕገ መንግሥት ይህንን የሥልጣን ገደብ ጊዜ በመለወጥ ለሌላ ዙር የሰባት ዓመት ሥልጣን ዘመን እንዲወዳደሩ ያስችላቸዋል፣ የፕሬዚደንትነት እጩነትን ዙር ብዛት ያልተገደበ ያደርገዋል። ተቃዋሚ ፓርቲዎችና አንዳንድ የሲቪል ማኅበረሰብ አባላት ሕዝበ ውሳኔው ተዋዴራን ዕድሜ ልክ በሥልጣን ላይ እንዲቆዩ ለማድረግ ታስበው የተደረገ ነው ሲሉ ተችተዋል። የሮይተርስ ዘጋቢ እንደዘገበው በዋና ከተማይቱ ባንጊ ሰሜናዊ ሰፈር በሚገኝ ምርጫ ጣቢያ የተገኙ መራጮች ቁጥር በእጅጉ አነስተኛ ነበረ። በስፋት ከፈረንሳይ ጋር የምትስተካከለው ወደ ባልበዋ ሀገር ወደ 55 ሚሊዮን ሕዝብ ያላት ሲሆን ወርቅ፣ አልማዝ፣ የደን ሀብትን ጨምሮ በበርካታ ማዕድናት የበለጸገች ሀገር ናት። የ66 ዓመቱ የሂሳብ ሊቅ ቱዋዴራ እንደ አውሮፓውያኑ አቆጣጠር በ2013 የቀድሞው ፕሬዚደንት ፍራንሷ ቦዚዚን በአመጽ ከስልጣን ከተወገዱ በኋላ የሀገሪቱን የተለያዩ ስፍራዎች የተቆጣጠሩ አማጽያን ቡድኖችን ለማስታገዝ እየታገሉ ይገኛሉ። በስተመጨረሻም በኒውዚላንድና አውስትራሊያ የጋራ አዘጋጅነት በቀጠለው የሴቶች ዓለም ዋንጫ በዛሬው ዕለት ደቡብ ኮሪያን አንድ ለዜሮ በማሸነፍ ሞሮኮ ታሪክ ሰርታለች። ኤፕታሲም ጅራዲ ለአትላስ አንበሶች በስድስተኛው ደቂቃ ጎል በማስቆጠር ቀደም ባለው ጨዋታ በጀርመን ስድስት ለዜሮ የተሸነፈችውን ሞሮኮ ወደ ጥሎ ማለፍ ምዕራፍ እንድትሸጋገር አስችላታለች። ሞሮኮ በሴቶች ዓለም ዋንጫ ታሪክ ተጋጣሚዋን ያሸነፈች የመጀመሪያዋ አረብ ሀገርም ሆናለች። ሞሮኮ ባለዋንጫ ታሪክ ለመጀመሪያ ጊዜ ሂጃብ የለበሰች ተጫዋች ያሰለፈች ሀገር በመሆንም ታሪክ ሰርታለች። በተከላካይ መስመር ላይ የምትጫወተው ኖይላ ቤንዚና ናት። ተጫዋቿ ሞሮኮ በመጪው ሐሙስ ከኮሎምቢያ ጋር ትጫወታለች። ዛሬ በተደረጉ ሌሎች ጨዋታዎች ኖርዌይ ፊሊፒንስን ስድስት ለአንድ ስትረታ፣ ስዊዘርላንድ እና ኒውዚላንድ ባዶ ለባዶ አቻ ወጥተዋል። ጀርመን ኮሎምቢያን ሁለት ለአንድ አሸንፋለች። አድማጮች፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 23 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው እንግዲህ፣ ዛሬም የተለያዩ ማህበራዊ ጉዳዮችን እያነሳን እንወያያለን። ባለሙያዎችን እንጋብዛለን። የተለያዩ ጠቃሚ መረጃዎችንም እናጋራችኋለን። ሙዚቃም አለን አይደል? ደሬ በሚገባ እንዲያውም፣ አሁን ወደ ስቱዲዮ ከመግባታችን በፊት ወጣቷ ድምፃዊት ራሄል ጌቱ ከቀናት በፊት ላወጣችው ወረት የተሰኘው ሙዚቃ የሰራችውን እጅግ የሚያምር ክሊፕ በዩቱብ ላይ እየተመለከትኩ ነበር። ልክ ነህ ደሬ። እንደውም ወጣት ድምፃዊያን ለሚሰሯቸው አዳዲስ ሙዚቃዎች እንዴት እንደሚጨነቁ የምታየው በስራ ውጤታቸው ነው። አዲስ ያልተነካ ሀሳብ፣ ያልተሄደበት መንገድ ወይም ያልተሞከረ ነገር ለማድረግ ሲጠሩ ስታይ ምን ያክሉ እንደለፉበት መገመት አይከብድም። ልክ ነሽ። እንዲያውም የገንዘብ እጥረትና አንዳንድ አገራዊ ሁኔታዎች የበለጠ እየተስተካከለ ቢሄዱ ከዚህም የበለጠ ልዩ የጥበብ ውጤቶችን ማየታችን አይቀርም። አዎ፣ እንግዲህ ከነሳ ሀዋይ ቀር ታዲያ ወደ መጀመሪያው መሰናዷችን ከማለፋችን በፊት የመጀመሪያው ሙዚቃችንን ይህንኑ የራሄልን አንተም እንደሌላው እንደ ወረት ቢጤ ጀማመረህ እንዴ እያለች የምትጫወተውን ዜማ ለአድማጮቻችንን ጋብዝ። የድምፃዊት ራሄል ጌቱን ወረት ሙዚቃ ነው። ሰምተን የተመለስ ነው። አሁን ወደ መጀመሪያው ቅንብራችን እንለፍ። መልካም። የመጀመሪያው ለግጭት አካባቢ ባለሙያዎች ስነ ልቦናዊ ድጋፍ ያስፈልጋቸዋል ይላል። የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በልዩ ልዩ ዘርፎች ላይ ተሰማርተው ማህበረሰቡን ያገለገሉ ሰራተኞች ያለፉባቸውና የተመለከቷቸው ሰቅጣጭ ሁኔታዎች ለድህረ አደጋ ሰቆቃ ሊያጋልጣቸው እንደሚችል የስነ ልቦና ባለሙያዎች ይናገራሉ። ለዚህ ደግሞ ተፈናቃዮችን የሚረዱ ገባሬ ሰናይ ድርጅቶች ውስጥ የሚሰሩ የሰብአዊ ድጋፍ ሰራተኞችና ጋዜጠኞች እንዳብነት ሊጠቀሱ ይችላሉ። በባህር ዳርና በመቀለ የሚገኙ የአሜሪካ ድምፅ ዘጋቢዎቻችን በሁለት ዓመቱ የሰሜን ኢትዮጵያ ጦርነት ስምሪተኞች ሆነው የቆዩ ባለሙያዎች የስራ ውሏቸው በስነ ልቦናቸው ላይ ያሳደረባቸውን ጫና እንዲያጋራቸው ጠይቀዋል። የጦርነቱ ወቅት ባለሙያዎቹ ታዲያ የተመለከቷቸው ሰቅጣጭ ጉዳቶች እስካሁን ድረስ ተቆራኝቷቸው ለዘለቀው ጭንቀት፣ እንቅልፍ ማጣትና ተስፋ መቁረጥ እንዳጋለጣቸውም ተናግረዋል። ልክ ነህ ደሬ ይህንን የባለሙያዎቹን ምላሽ ይዘን ታዲያ በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ ዶክተር አወቀ ምህረቱንም የባለሙያ አስተያየት ጠይቀናቸዋል እና እሳቸው እንደሚሉት አብዛኛውን ጊዜ በጦርነቱ የተፈናቀሉና የተጎዱ ዜጎችን በማገዝ ስራ ላይ የተሰማሩ ባለሙያዎቹ ራሳቸው የስነ ልቦና ድጋፍ እንደሚያስፈልጋቸው ከግምት ስለማይገባ ይዘነጋል ይላሉ እነዚህን የተለያዩ ባለሙያዎችን አነጋግርን ያሰናዳነውን ዘገባ ኤደን ገረመው ታቀርበዋለች። ባለፉት አምስት ዓመታት በሀገሪት ውስጥ በተፈጠሩት ጦርነትና መፈናቀሎች ብዙዎችን ለጭንቀት ለድባቴና ለተለያዩ የአእምሮ ጤና ተግዳሮቶች አጋልጠዋል። ይሁን እንጂ ጦርነቱና ግጭቶችን በስፍራ በመገኘት ዜና በመዘገብ በጤናው ዘርፍ ድጋፍ በማድረግ ግጭቶችን ተከትሎ ለመጡ መፈናቀልና ረሀብ ድጋፍ በማድረግ ላይ ያሉና የነበሩ ባለሙያዎች አብዛኛውን ጊዜ የስነ ልቦና እርዳታና ድጋፍ እንደሚሹ ይዘነጋል። የወንድ አጥር መኮንን በጥቅምት ወር 2013 ጦርነቱ በተቀሰቀሰበት ወቅት የአማራ ክልል የቴሌቪዥን ባልደረባ በመሆን በማይካድራ ያጋጠመውን ለመዘገብ በስፍራው ተገኝቶ ነበር። በወቅቱ የተመለከተው ነገር ያስከተለበትን የስነ ልቦና ጫና እንዲህ ያጋራል። ያላለፍኩት ወይም ያልተሻገርኩት ህክምና ያስፈልገኛል ብዬ የማምነው የማይካድራ ጭፍጨፋን የገባን ቀን በጣም ብዙ አስክሬኖች ነበሩ። ወደ ወዳድቀው አስፋልት ላይ የነበረው የሚፈራገጡ ሰዎች ነበሩ፣ ገና ህይወታቸው ያላለፈ በጣም በጽኑ የተመቱ። በነሱ መሀል ነው ይሄድ ነው። በጣም በርካታ ሰዎች ስለተጨፈጨፉ እዛ መሀል ቆሞ መዘገብ በጣም ከባድ ነው። እንደገና ደግሞ ካሜራማኑ ያንን ቀርጾ ደግሞ ዜናው ሲተላለፍ ለነፍሰ ጡሮች፣ ለህፃናት እንዲሆን በሚያስችል መንገድ ለማዘጋጀት እያንዳንዱን የተመታ ሰው ቁስል እያየሁኝ ያለፍኩት እና ኢቭን እስካሁን ድረስ ሁለት ዓመታት ወይም ሶስት ዓመት አልፏል። ማታ ከዘጠኝ ሰዓት በፊት መተኛት አልችልም። እስከዛም ድረስ ዩቲውብ እያደምጥኩ ምናምን ሰው አብሮኛ ያለ እንዲመስለኝ እንደዛ አድርጋለሁ። በጣም በሚጨንቀኝ ጊዜ የሚያዝናኑ ነገሮችን መስማት ፈልጋለሁ። እንደገና ደግሞ የፖለቲካል ትረካዎችን፣ የዓለም አቀፍ ትረካዎችን የዳውንሎድ እያደረግኩኝ ይሰማለሁ እና አሞን ዘ ወይ ማለት ፕሮሰሱ ላይን ያለውን ኦቨርካም አላረኩትም፣ ግን ልርቢት የተሻለ ነገር ላይ ነው አሁን ያለሁት። አሁንም ግን ደግሞ ሕክምና ያስፈልጋል። በተመሳሳይ አሸናፊ ገብረ ዮሐንስ በትግራይ ክልል መቀሌ ከተማ በሚገኘው የፍቅረሰብ የበጎ ፍቃደኞች የምገባ መርሃ ግብር ላይ ያገለግላል። ባለፉት ሁለት አመታት በክልሉ የነበረው ጦርነትና የእንቅስቃሴ ገደብን ተከትሎ የተፈጠረው ረሃብና ችግር እንቅልፍ ይነሳውና ያስጨንቀው እንደነበር ይገልጻል። በአስር ሺህ በሺህ ህጻናት ወይ ደሞ ህዝብ ሊሆን ይችላል እርዳታ የሚያስፈልገው ማለት ነው። በአንድ ክፍለ ከተማ እኳን ብናይ አቅማችን የነበረው ለሁሉ ብቻ ነበረ። ስለዚህ ድርቦ መጥቶ እንጀራ ስጠኝ ለሚልህ ሰው እየተመገበ ባይቶ ማለት ነው። እኔንም ድርቦኛ ስጠኝ ም ግን አቅም የለህምና የለንም ብለህ ስትልከው እንዴት እንደሚረብሽ ማለት ነው። ሌላ ነገር አይጠይቅህ ምግብ ነው፣ አንድ አቦ ነው የሚጠይቅህ፣ ወይ ግማሽ እንጀራ ነው የሚጠይቅህ እና በዛ ሰርቫይቫል ነው። በረሃብ ምክንያቱ ስንት ሰው እንደሞተ እናውቃለን። እና ህይወትን ለማዳን ግማሽ እንጀራ ለሚጠይቅህ ግን የለኝም ብለህ ስትልከው እንቅልፍ የለህም ሌሊት ሙሉ እና የምንችለው ነገር አረግን እኛ፣ ግን ከአቅማችን በላይ ስለነበር በጣም የሚረብሽ ስሜት ነበረው። ወጥቼ አለው ከሚባለው ሰው ለምኜ አንድ ሰው ፊት ሳደረግ ነበር የተሻለ ፊልም ላይ የሚሰማኝ። በሰሜን ኢትዮጵያ በነበረው ጦርነት በወቅቱ የጤና አገልግሎት ትሰጥ የነበረች ነርስ ሰላማዊት አበባውም በጊዜ ሂደት እየቀነሰ ቢመጣም ጭንቀትና እንቅልፍ ማጣት እንዲሁም ሁኔታዎችን መላልሶ ማሰብ የመሳሰሉ የአእምሮ ጤና ችግሮች አጋጥመውኛል ትላለች። እራሴን መቋቋም ሁሉም ያቅተኝ ነበረ። አልቅሳለሁ እያልፎ አልፎ ማታ ላይ ብቻዬን ለመተኛት ወደ የክፍላችን ስንገባ፣ ያው ብዙ ሰዓት ረፍት የለንም፣ ግን ረፍት ለማድረግ እንኳን ብንገባ እንቅልፍ አንተኛ። እኔ በግሌ እንቅልፍ አልተኛም፣ ምክንያቱም ምንድነው ተኝቼ በህልሜ በቃ እየሰራሁ ነው የሚመስለኝ። እና በቃ ሰው ላነሳ ብድግ እላለሁ። ሰው ላነሳ ብድግ ስል እንደዚያ በቃ አልተኛም። ምክንያቱም እነዚያ የተጎዱት ሰዎች በቃ በህሊናዬ መጥፋት አይችሉም፣ እና እንቅልፍ ለረዥም ጊዜ አልተኛም። እንዲሁም በዚህ ምክንያት ራስ ምታት ሁሉ ያመኝ ነበር። በጣም ብዙ ጊዜ ፔንኪለር ወስዳለሁ። እዛ ምንድነው የመጣው እንቅልፍ ስለማልተኛ ነው። እንቅልፍ ማልተኛበት ምክንያት ደግሞ ያ ነገር ጫና ፈጥሮብኛል። በጣም የተጎዱትን ስታይ በቃ በማለት ራስሽ ራሱ ተስፋ ትቆርጫለሽ። በእኔ በራሴ ራሴ ራሱ ተስፋ ቆርጬ ነበር። ከእነዛ ስትረሶች ለመውጣት ራስሽን በስራ መወጣት ራስሽን በስራ ማለት ቢዚ ማድረግ። ያም አለ ያም ሆኖ ግን ብቻሽን ስትሆኝ፣ ከስራ ውጭ ስትሆኝ ማስታወስሽ አይቀርም፣ አይጠፋም ይሄ ነገር። ለምሳሌ ባለቤቴ ጋር እናወራለን። በትግራይ ቲቪ ጋዜጠኛ የሆነችው ህይወት ብርሃኔም ያለፈው የጦርነት ጊዜ የነበረውን አስጨናቂነት በአንድ ቤት ውስጥ ከመዘጋት ጋር ታመሳስለዋለች። በዛ ሁሉ በጨለማ ወይም ደግሞ በዝግ ቤት እንዳለ ነው ሁሉ ሁነን ነው ያሳለፍ ነው። በተለይ ደግሞ የስነ ልቦናው ጫና በጣም ከባድ ነበር፣ እንደ ጋዜጠኛው ማለት ነው። ብዙ ነገር ታያለ። አንድ ዳቦ በልቶ መዳን የሚችል ሰው ሲሞት ታያለ መድኃኒት አግኝቶ ታክሞ መድኃኒት ሲችል የሚሞት ሰው ታያለ። ህጻናት እናታቸው ሙተው ብቻቸው ሲቀሩ ታያለ። ብዙ ብዙ ነገሮች በታሪክህ አይተው ሰምተው ማታቅ ታሪኮች በተግባር ስታይ በጣም ይከብዳል። አሁንም ያለው ችግር ወደነበረበት እንድን መለስ ወደ ሰላሙ እንዲመለስ እኛም እንደ ጋዜጠኞች እንሰራበታለን። መንግስትም ይሄ ትኩረት ሰጥቶ መስራት አለበት ነው የምለው። ይህን መሰል ከስራ ጋር ተያይዞ የሚመጡ ጭንቀቶችና የአእምሮ ጤና ተግዳሮቶች ፒቲኤስዲ ለተሰኘው የድህረ አደጋ ሰቀቀን ብሎም ደግሞ ጄኔሬሽናል ትራማ ለተሰኘው ለትውልድ የሚተርፍ የአእምሮ ጠባሳ አጋላጭ እንደሆኑ በአዲስ አበባ ዩኒቨርሲቲ የስነ አእምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ ያጋራሉ። አንዳንድ ጊዜ ለምሳሌ ሰዎች በጣም አስከፊ የሆነ ሁኔታ ጋር እየሰሩ የሚደርስባቸውን ተጽዕኖ የራሳቸው ድክመት አድርገው የማየት እኔ ሥራዬን እኮ በአግባቡ ወጣ ኖሮ እኮ እንዴት ይህን መቻል ያቅተኛል የማለት ነገር፣ ግን ያ የሚጠበቅ ነው ኖሮም አለው እንደዚ አይነት ስሜት መሰማታቸው፣ ስሜቶችን ደግሞ ከስር ከስር መለየት መቻል ይኖርባቸዋል። እንቅልፍ ሲያጡ አሀ ይሄ ነገር ሳም ትራውማቲክ ነው ማለት ነው ብለው ሪኮግናይዝ ማድረግ ሌሎችንም ትውስታዎች መጥፎ ትውስታዎች በተደጋጋሚ ሲመጡ አንዳንድ ነገሮችን ሆነ ብለው ሲሸሹ መሸሽ ወይ ደግሞ መሰወር ነገር አቮይደንስ የሆነ በሀሳብም ደረጃ በተግባርም ደረጃ አቮይድ የሚያደርጓቸው ነገሮች እየበዙ ሲመጡ፣ በአስተሳሰባቸው በአብዛኛው አሉታዊ ሲሆን እነዛን ስሜቶች የትራውማው ናቸው ብሎ አዌር መሆን ሁለተኛው ይሄ ሚዛን ማለት የግል ሕይወት አለ የስራ ሕይወት አለ። ብዙ ጊዜ በጣም የታወቀ የስልጠና ኤሪያ ነው፣ ወርክ ላይፍ ባላንስ የሚባለው ማለት ነው። ሰዎች ስራ ላይ ሲሆኑ ሙሉ ጉልበታቸውን ሙሉ ጊዜያቸውን ስራው ላይ ብቻ የማድረግ እና የቤተሰብ ፈን ሜክ ማድረግ ወይ ደግሞ ራስን ማዝናናት የበፊት ሆቢዎች ላይ ወይ ደግሞ የሚያዝናኑ ነገሮች ላይ አብሮ እነሱንም ማካተትን የመርሳት ነገር አለ። ዶክተር አወቀ በተፈጥሯዊና ሰው ሰራሽ አደጋዎች ወቅት ምላሽ የሚሰጡ ባለሙያዎች አብዛኛውን ጊዜ ድጋፍ እንደሚያስፈልጋቸው ይዘነጋል የሚሉ ሲሆን በተቋማት ሊወሰዱ ይገባሉ የሚሏቸውን እርምጃዎችም ይጠቁማሉ። ከቤተሰብ ጋር ኮኔክትድ መሆን ወይም ደግሞ ከግለሰቦች ከቤተሰብ ድጋፍ መጠየቅ፣ ከተቋም ድጋፍ መጠየቅ፣ ከሌሎች ሰዎች ድጋፍ መጠየቅ። ከተቋም ስንል ተቋም ይሄ ትራውማ ኢንፎርምድ ሊደርሽፕ የሚባለው ወይም ደግሞ የአስከፊ ሁኔታዎችን ተጽዕኖ የተገነዘበ አመራር እንደ ሀገርም እንደ ድርጅትም ያስፈልጋል። ይሄ ማለት ምን ማለት ነው? ሰዎች አስከፊ ሁኔታዎች በሚሰሩበት ጊዜ ከወትሮ የበለጠ ክትትል፣ ድጋፍ ግልጽ የሆነ ውይይት፣ ችግራቸውን የሚያጋሩበት መድረክ፣ ለሚሰሩ ስራ እውቅና መስጠት፣ ሽልማት መስጠት፣ በቂ የዓመት እረፍት ለምሳሌ ከበፊት የተለየ ሰዎች አንድ ሳምንት ከሰሩ ወይ ሁለት ሳምንት ከሰሩ ወዲያውም ደግሞ ሌላ ወደ ሌላ ቦታ ሄደው ትንሽ ተዝናንተው ወይም ደግሞ እረፍት አግኝተው የሚመለሱበት የፈረቃ አሰራር ለምሳሌ እሱን በደንብ ሰዎች በተወሰነ በስምንት ሰዓት ብቻ ከሆነ ቢቻ እንደውም በእንደዚ አይነት ሁኔታ ላይ ባነሰ ጊዜ ብቻ እንዲሰሩ ማድረግ። ምንም እንኳን በኢትዮጵያ የተጀመሩ የባለሙያዎች የአእምሮ ጤና ድጋፎች ቢኖሩም ሀገሪቱ በአሁን ሰዓት እያስተናገደችው ካለችው ግጭትና አደጋዎች አኳያ ፍላጎቱ ተመጣጣኝ አለመሆኑን የአእምሮ ጤና ባለሙያዎች ይስማማሉ። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው። ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዳዋችንን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሐሪክ የፌስቡክ ሃሽታግ ቪኦኤ አማሐሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ዲጂታል ቴክኖሎጂ በኢትዮጵያ ያለበትን ደረጃና ምን ለውጦችን እያመጣ እንደሆነ ይቃኛል። የኢትዮጵያ ዲጂታል ቴክኖሎጂ ባለፉት ጥቂት ዓመታት ውስጥ እጅግ ትልቅ ለውጥ እያሳየ ቢሆንም መሟላትና መስተካከል የሚገባቸው ብዙ ጉዳዮች መኖራቸውን አንዳንድ ያነጋገርናቸው የቴክኖሎጂ ባለሙያዎችና ተጠቃሚዎች ተናግረዋል። ባለሙያዎቹ እንዳሉት በተለይ በትምህርት በጤናና በኢኮኖሚ ዘርፍ ቴክኖሎጂ በርካታ ውጤቶችን እያስመዘገበ ሲሆን በተለይ ወጣቶችና ተማሪዎች ለዘርፍ ያላቸው ተነሳሽነት ተስፋ ማሳደሩንም ገልጸዋል። ልክ ነው። በርካታ ችግሮች የሚስተዋሉበት ማህበራዊ ሚዲያዎቹም ቢሆን አገልግሎታቸው ዘርፈ ብዙ በመሆኑ በቂ ሙያተኞችን በማሰልጠንና መሰረተ ልማቶችን በማሟላት ዘርፉን ማገዝ እንደሚገባም ጠቁመዋል። እንግዲህ እኛ ይሄንን ካልን ደረጃ የስቴም ሲነርጂ ቴክኖሎጂ ድርጅት ምክትል የቦርድ ሊቀመንበር የሆኑትን አቶ ጸጋይ ለገሰን የከፍተኛ የቴክኖሎጂ ባለሙያውን አቶ አብዲሳ ባንጫን የኮምፒውተር ኢንጂነር አቶ ያሬ ተዋበን እና መምህር አበባው አስፋውን በማነጋገር ወደ አጠናቀርከው ዘገባ ንለፍ። አቶ አበባ አስፋው በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በሚገኝ አንድ የግል ትምህርት ቤት መምህር ናቸው። ስልካቸውን እንደ ቴሌግራም የመሳሰሉ የማህበራዊ ሚዲያ መገልገያዎችን ለግላቸው ብቻ ሳይሆን ለትምህርት ቤቱና ለስራ እንዴት እንደሚጠቀሙበት ሲያስረዱ፣ ጥቅሙ ቀላል አይደለም ብለው ይጀምራሉ። አንድ ነገር ብቻ ላስታውስ እኛ መጽሐፍ በዚህ ዓመት ማለት አቅርቦት አልደረሰልንም ነበረ። በአጠቃላይ ማለት ነው። የመማሪያ መጽሐፍ ቴክስት ቡክ ነው ማወራለ ለልጆቹ በአጠቃላይ የተላከው በቴሌግራም መጽሐፉ ራሱ ይሄ በገጽ በገጽ የተላከው በቴሌግራም ነው። እና በቴሌግራም በመላኩ ምክንያት አንደኛ ልጆቹ ማለት ስልክ ካላቸው ሆምወርክ አሳይንመንት እና የመሳሰለውን ነገር ለመስጠት ትልቅ እገዛ ነው ያደረገው። ሀርድ ኮፒው ስለሌላቸው ማለት ነው። የተዘጋጁ መጽሐፍት አሉ፣ የታደሉ መጽሐፍት አሉ ለተማሪዎች በዛው መጠን ደግሞ ያልታደሉ ማለት ሰብጀክትስ ማለት ነበሩ ያልደረሱ አክቹዋሊ ከህትመት ጋር ማለት ተያይዞ በዚህ ከዋጋ ንረት እና ከመሳሰለው ነገር ጋር ከውጭ ምንዛሪ ጽፈትም ጋር እንደዚ መንግስት በተደጋጋሚ ማለት ምላሽ የሰጠበት እኛም ስ ያቀርበን ነበረ። በህትመት ሂደት ላይ እያለ ነው ዶላሩ እንደዚህ የውጭ ምንዛሪ ማለት በአንድ ጊዜ ማለት ያሻቀበ እና መንግስት በጀት ይዞት የነበረው የማሳተሚያ ዋጋና ፐር ቡክ በኋላ ደግሞ ማለት የተጠየቀው የተመጣጠነ ስላልነበረ በአጋጣሚ እንግዲህ ለዘንድሮ ያልደረሱ መጽሐፍት ነበሩ። እነዚህን ከልጆቻችን ጋር የተገናኘንባቸው መንገድ ቴሌግራም ይሄ አንደኛው ነገር ነው። ራሱ ይሄ ቴክኖሎጂ መጽሐፍ ሆኖ ቴክስት ቡክ ሆኖ ስቲም ኤነርጂ የተባለውና ዩናይትድ ስቴትስ ውስጥ ተመስርቶ ኢትዮጵያ ውስጥ የተመዘገበ መንግስታዊ ያልሆነው ቴክኖሎጂ ድርጅት ምክትል የቦርድ ሊቀመንበር አቶ ጸጋዬ ለገሰ ድርጅታቸው በዚህ ዙሪያ እየሰራ መሆኑን ገልጸው እነዚህ በጣም ጠቃሚ ቴክኖሎጂዎች ናቸው በማለት ያብራራሉ። እኛ የምንጠቀምበት አለ። አንድ ለምሳሌ ብዙ ጊዜ መጽሐፍቶች ከዚህ ከአሜሪካን ወደ ኢትዮጵያ ይጓጓዛሉ shipping costs but i'm high on no? they are innovative in know way እንዴት ነው አቬለብል ልናደርግ የምንችለው ከሚል አንጻር ወርልድ ፖስብል ከሚባል ድርጅት ጋር ኮላቦሬት በማድረግ ወደ አስራ ስምንት ዩኒቨርሲቲዎች የላክ ነው። የዲጂታል ላይብራሪ አለ። ብዙ መጽሐፍቶችን አንድ ዲጂታል ላይብራሪ ውስጥ በማስቀመጥ ያ ዲጂታል ላይብራሪ ሲክስ ሀንድረድ ቱ ሴቨን ሀንድረድ ፊት ባለው ኤሪያ ውስጥ የሚመጡ ማንኛውንም ተማሪዎች እዛ አክሴስ እንዲኖራቸው። ይሄ ግን የሚሰራው ዩዝዋሊ የራሱ ኢንተርኔት ፕሮቫይደር ያለው ማለት ነው። ምንም ኢንተርኔት ኮኔክሽን የማይፈልግ እዛው ራሱ ሰርቨር ያለው በዛ አካባቢ ያሉ ተማሪዎች የተለያየ ቦክስ አክሰስ ሊያደርጉ የሚችሉበት በፎን ሊሆን ይችላል፣ በታብሌት ሊሆን ይችላል፣ በኮምፒውተር ሊሆን ይችላል። ኤን ኤሌክትሮኒክ ዲቫይስ ተጠቅመው አክሰስ ሊያደርጉበት የሚችል አይነት ነገር በቴክስት ቴሌጋ ኮኔክት በማድረግ እንደዚህ ሰፖርቲቭ የሆኑ ስራዎችን ከመምህራኖቻቸው ጋር እንዲሰሩ የማድረጉ ሀሳብ በእኛም ውስጥ አለ። ግን ስል ያም የቴሌ ስቴብሊቲ ያስፈልገዋል። የቴሌ ሰርቪስ ስቴብሊቲ የሚያስፈልገው ኤሪያ ነው። በትምህርቱ ዘርፍ ብቻ ሳይሆን በሌሎችም ዘርፎች እንዲህ ያሉ የዲጂታል ቴክኖሎጂዎች እየተስፋፉ ናቸው የሚሉት ደግሞ የኮምፒውተር ኢንጂነር መሆናቸውን የሚናገሩት የአገልግል ቴክኖሎጂ ሶሉሽንስ ስራ አስኪያጅ አቶ ያሬድ ተዋበ ናቸው። ኢትዮጵያ ውስጥ እውነቱን ለመናገር አሁን ላይ አራት አመት በኋላ ማድረግ ይቻላል። ብዙ አይነት ለውጦች እየታዩ ነው በዲጂታል ዓለሙ ማለት ነው። ለምሳሌ የተለያዩ መተግበሪያዎች በመሰራት ላይ ናቸው ያሉ ባንኪንግ ኢንዱስትሪ ላይ በጣም በተቀላጠፈ ሁኔታ የተለያዩ አፕሊኬሽኖችን በመጠቀም የሚገለገልባቸው መተግበሪያዎች አሉ። ከዛ ውጪ የመንግስት መስሪያ ቤቶች ላይ ደግሞ ደስ የተለያዩ አሁን ብትሄድ እያንዳንዱ ሬጅስትሬሽን፣ ማንኛውም ቢዝነስ ላይሰንስ፣ ማለት ትክት ካደ ዝገባት ይል ነበር። ማንኛውን ነገር ፕሮሰስ ብታደርግ ኦንላይን ሆኗል። ይሄ ማለት የኢንፎርሜሽን ቴክኖሎጂ ውጤት ነው። እንደዚሁ ከአፕሊኬሽን ትግበራው አንጻር ሲ በጣም ብዙ ስለሆኑ አሁን ትራፊክ ክፍያ ሊሆን ይችላል፣ ባንኪንግ ሴክተሩ ላይ ሊሆን ይችላል እና የተለያዩ ዘርፍ ላይ በጣም ብዙ አይነት ምርታዎች አይተናል። እኔም አይቻለው መናገር ይቻላል። ዋናው ትልቁ እንደ ቻሌንጅ ብዬ ማስበው ያው የሰክሚት ጉዳይ ነው። እኔ ያልሰሽ ወደና የሚለው እንግዲህ አንዳንዱ ከዛ በኋላ ተፈላጋለ ትንሽ ጥርጣሬ ያለኝ፣ ከዛ ውጭ ይሄ ማለት በአራት አምዶች ባልሞላ ጊዜ ውስጥ ነው። አሁን ላይ ነው በጣም ብዙ አይነት እየታየ ነው። እንደኔ በጣም ጥሩ ጅማሬ ነው። ከፍተኛ የኢንፎርሜሽን ቴክኖሎጂ ኤክስፐርት መሆናቸውንና የኢትዮጵያ ቴሌኮምን ጨምሮ በተለያዩ ድርጅቶች ውስጥ መስራታቸውን የሚናገሩት አቶ አብዲሳ ባንጫ ጃራ ቴክኖሎጂ ኢትዮጵያ ውስጥ በፍጥነት እያደገ ነው ይላሉ። ይሁን እንጂ በዓለም አቀፍ ደረጃ ተወዳዳሪ ለመሆን ገና ብዙ የሚቀረው መሆኑን ይናገራሉ። የቴክኖሎጂ እድገት በኢትዮጵያ በአሁኑ ጊዜ በማይታሰብ በፍጥነት እየተለወጠ ነው ማለት እንችላለን። ያ ማለት በዓለም ደረጃ ላይ አሁንም ተወዳዳሪ የምንሆንበት ሁኔታ አይደለም። ግን ከመንግስት አቅጣጫም ያለው ትኩረት እንደ ሀገሪቱ እየሄደችበት ያለችው ሰርቪስ እና አገልግሎት እየተስፋፋበት ያለው ሁኔታ በጣም ካሰብን በላይ በፍጥነት እየተቀየሩ ነው ነገሮች። ለምሳሌ በምን በምን መንገድ እየተቀየሩ እንደሆነ ሊነግሩኝ ይችላሉ? በአሁኑ ጊዜ አለም ላይ እንደሚታወቀው ዲጂታል ኢንፎርሜሽን ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አለማችን እየለወጡ ካሉ ፈጣኝ ለዱ መሳሪያ ስለሆነ በአሁኑ ጊዜ ሥራ ዘርፍም ያለው እንደዚያውም፣ የአገልግሎት ቀልጣፋነት እንደዚያውም፣ ፍጥነቱም የኦንላይን ግብይቱም የተለያዩ ነገሮች አለም ላይ በአሁኑ ጊዜ አለምን እየቀየሩ ካሉ አንዱ መሳሪያ ከማሆናቸው ኢትዮጵያም አሁን የኦንላይን ግብይት ለምሳሌ አሁን ባለፈው መንግስት ባወጣ እቅድ መሰረት ዘንድሮ ክልል መንግስታቶች ሀያ አምስት ፐርሰንት ኦፊሶች ግዴታ ሀያ አምስት ፐርሰንት ዲጂታል ቴክኖሎጂ ኢምፕሊመንት ማድረግ አለባቸው ተብለ በሁለት ወር ነው ሶስት ወር ውስጥ ግዴታ የተሰጠባቸው ነበሩና፣ እና ድርጅቶቹ ዌብሳይት የማክፈት እንደዛውም፣ ኢሜል የማክፈት እንደዛውም፣ ኢሜል ኮሚኒኬሽን የውጭ የሆነ በፍጥነት ሲደረግ የነበሩ እንቅስቃሴዎች ነበሩ። እና ኦንላይን ግብይት ለምሳሌ አሁን በመንግስት ራሱ በመንግስት በተደጋጋሚ በመንግስት መንግስት ውስጥ እያለ ስላለ ሳይሆን ለውጦቹ የሚታዩበት አሁን ለምሳሌ ነዳጅ ኦንላይን እንዲከፈል ከተደረገ በኋላ ነዳጅ ጠፍተዋል የሚል ነገር አልተሰማም። የሚገርም ነገር ማለት ነው። ከዛ በፊት የት እንደሚደበቅ የት እንደሚሸጥ ለማን እንደሚሸጥ አልነበረም። እና ትላንትና አንድ ሹፌር ጋር እያወራን ነበረ። በሞባይል ማክፈል ከጀመር በኋላ አንድ ቀን ነዳጅ ጠርቶ አያውቅም የሚል ሲያወራ ነበር እና እንደ ለውጥ ነው ማየው። ቴክኒካል በትምህርትና በጤና መስክ ቴክኖሎጂው እየተስፋፋ ፍላጎትና ጥያቄም እየበዛ መሆኑን አቶ አብዲሳ ይገልጻሉ። ሰዎች የመንግስት መስሪያ ቤቶች የሚሰጧቸውን አገልግሎቶች ከየቤታቸው እንዲያገኙ ቢደረግ ሙስና ሊቀንስ ይችላል የሚል አስተሳሰብ እየተነሳ መሆኑንም ገልጸው በአገር ውስጥ የነዳጅ ማደያዎች ግብይት ላይ ቴክኖሎጂው የተጫወተውን ድርሻም ይጠቅሳሉ። በትምህርት ደረጃ አሁን እኛ ዲቨሎፕመንት ላይ እንሰራለን። በድርጅታችን የተለያዩ ሲስቴሞችን ስለምናቀርብ ኦንላይን ስኩል ማኔጅመንት ሲስተም በሰፊ እየተጠየቀ ያለ ሁኔታ ነው ያለው። በጤና በኩል ደግሞ ያለው ጤና ሆስፒታሎች፣ በመንግሥት ቢሮ ኦንላይን ሰርቪስ፣ አንድ ቀን የሆነ ስብሰባ ተሳትፌ ምን ተባለ፣ የተወሰኑ ከተሞች ተወስዶ ከስተማርን ወይም ሕዝቡን ወደ ቢሮ እንዲመጣ እንዳታገፋፉ ያ ደግሞ እና ህዝቡን እየዳረጋቸው ነው። ስለዚህ ከቤት ሆኖ ህዝቡ ሰርቪሱን መጠየቅ እንደሚችል ብረታታት አለባቸው፣ ሲስቴሞቹን መዘጋጀት አለባቸው ምናምን እየተባለ ሲወራ ነበር በኦፊሻል ሌቨል። ያ ደግሞ ሰው ከቤቱ ሆኖ አሁን ለምሳሌ በጤና በኩል ኦንላይን ቡኪንግ የጀመሩ ሆስፒታሎች አሉ ማለት ነው። እና አሁን ከውጭ ሀገር ያሉ ሆስፒታሎች ኮንሰልታንቶችን ከነሱ ጋር እያወራ ወደ ሀገር የሚመጡ ከነሱ ጋር ኮላቦሬት የሚያ የሚያደርጉንም ሁኔታ እያመቻቸ ያለው ሁኔታ አይቼዋለሁ። አቶ ያሬድ ለነዳጅ ግዥ የዋሉት እንደ ቴሌብር ያሉ የቴክኖሎጂ አገልግሎቶች መኖራቸው ጥሩ ቢሆንም ያለ በቂ ግንዛቤ ድንገት መከሰታቸው መጀመሪያ ላይ መደናገርን ፈጥረው እንደነበር ይገልጻሉ። ማህበረሰቡ በአንድ ጊዜ ሊቀበለው ይችላል ተብሎ ባይጠበቅም ያለ ጥሬ ገንዘብ የሚደረግ የዲጂታል ግብይት ጠቃሚ መሆኑን እንደሚከተለው ያስረዳሉ አተጠቃሚው ያለበት ነበረ። ማለትም ያው ነገሮች አዲስ ናቸው። ካሽለስ ሶሳይቲን ከመፈራ ሰው በአንድ ጊዜ ካሽለስ አይሆንም ማለት የለመደው ገንዘብ አውጥቶ መግዛት ነው። እኛ ነገር ላይ እየተተገበረ ያለው ቴሌብር ፕላስ በሲቪ አሁን ከነገ ጀምሮ የተለያየ ቦታ ላይ ቅ አስተዋጽኦ ያደርጋሉ ገምታለሁ። ቴሌብር አሁን ካለው ነባራዊ አንጻር ለምሳሌ ነዳጅ ላይ የተደረገው ማንኛውም ግብይት የቻለ አዲስ አበባ ውስጥ ነዳጅ ማንኛውም ማደያየት ልትገዛ የምትችለው በቴሌብር እና በቴሌብር ብቻ ነው ክፍተት ያለ የሚባለው ሰው ሰዎች አጠቃቀም ችግር ይታይባቸዋል በውጭ በጣ ቤኔፊሸሪ ያደርጋል ብዬ አስባሉ ለምን እንዳንዱ ነዳጅ ባሁን ነዳጅ ለማለማደረስ የሚለውም ተቆጣጣሪ አካሎች ይህ ማወቅ እንዲችሉ ያደረጋቸዋል ሁለተኛም ምሞ ሰውን ይህንን ኢንፎርሜሽን ቴክኖሎጂ ያመንፈውን ጥቅም ተጋራ ይሄ ይ እና አንደኛው ትልቅ ነገር የታየ ቴሌብር ቴሌ ጥሩ የሆነ አፕሊኬሽን ነው ከዚህ በተጨማሪ ተግራ- ማስሮ ምን ያህል ተኪዎች ይዘንረዛው ላይ ፋይናንሺያል ሰርቪሶችን ይሰጣል። የተለያዩ እስከ ማሩ እስከ ሰላሳ ሺህ ወደር ሰርቪሶች አሉት የተለያየ ሰርቪሶች ይሰጣል። እና ከዛ ከዛ አንጻር መጠቀም ለሚችሉ አረቶች በእውነቱ ከተጠቀሙበት በጣም ጥሩ ነገር ብዬ አስባለሁ። ግን ደግሞ በዛ ያህል እና ሰው ገንዘብ ከሳብቶ ገስቱ ሽጡ የለመደ በአንዴ ወደ ተገልግጦ ይመጣል የሚል አመለካከት የለኝም ግራድ ግን

ተሬታ ማንኛውም ሳይበር አታክ ቫይረስ ማረጋገጫ በሚችልበት መንገድ ሆነ ወደ አለም መምጣቱ ነው ብዬ አስባለሁ። የኢትዮጵያ ተማሪዎች በየጊዜው ለቴክኖሎጂ የፈጠራ ስራ ያላቸውን ፍላጎት በተለያዩ ጊዜ በሚሰሯቸው አንዳንድ የፈጠራ ስራዎች አስደናቂ ውጤቶችን እያሳዩ መሆኑንም አቶ ጸጋዬ ያብራራሉ። በእኛ ሜጀርመንት ስንመለከተው በአሁኑ ሰዓት ከሀያ ሁለት በላይ የሚበልጡ የሳይንስና ቴክኖሎጂ ሴንተሮችን በሀገሪቱ በመሆን አስገባታችን የተለያዩ የሃይስኩልና የፕራይመሪ ስኩል ተማሪዎች ለቴክኖሎጂ ኤክስፖዠር እንዲያገኙ አድርገናል። ሌላው እንደገና ደግሞ ኮዲንግና ሮቦቲክስ ትምህርት እንዲስፋፋ ብዙ ጥረት እያደረግን ነው፣ አድርገናል ማለት ይቻላል። ሶስተኛው የቴክኖሎጂ ፕሮዳክቶችን ሀገር ውስጥ በተለይ አዳፕተብል የሆነ ቴክኖሎጂዎችን ትራንስፈር በማለት ስፔሻሊ በሶላር ኢነርጂ ላይ በሶላር ፕሮዳክቶች ላይ ቴክኖሎጂ ወደ ሀገር ውስጥ እንዲገባ እና በራሳችን የሰው ኃይል ፕሮዲስ እንዲሆን አድርገናል። አራተኛው የዲጂታል ዲቫይድ የሚባለው ማለት ዲቨሎፒንግ እና ዲቨሎፕ ኮሪንግ ያላቸው የዲጂታል ዲቫይድ አክሰስ እንዲኖራቸው ከማድረግ አንጻር ኮስት ሴቪንግ የሆኑ የኮምፒውተሮችን ኢንስቶል በማድረግ ብዙ ተማሪዎች ካለ ብዙ ኮስት ኮምፒውተር አክሰስ እንዲያገኙ አድርገናል። ይሄንን ስራ ከጀመርንበት ጀምሮ በየአመቱ ናሽናል ሳይንስ ኤቨንት የሚባል የውድድር ኮምፒቲሽን አለን። የተማሪዎቹ የስራ ውጤቶች ወደ አገር አቀፍ ደረጃ ይመጣሉ። በሁሉም ክልል የተሰሩ ስራዎች ማለት ነው በዚህ ኤሪያ ላይ እና ብዙ ለውጦች አይተናል። ብዙዎቹ ተማሪዎች የተለያዩ ኢኖቬሽን እና ቴክኖሎጂ ሶሉሽኖችን በትራንስፖርቴሽን፣ በሄልዝ ኬር፣ በተለያዩ ኢንዱስትሪዎች፣ በአግሪካልቸር ሊሆን ይችላል። ለምሳሌ እንደ ድሪፕሪቴሽን የመሳሰለ፣ በትራንስፖርቴሽን ለመኪና ሊሆን ይችላል። እንዲሁም ለምሳሌ ኤቲኤም ማሽን ክሬት በማድረግ ሊሆን ይችላል። በሮቦቲክስ ላይ የሚሰሩ በጣም መላካች የሆኑ እና ያለውን ፖቴንሻል ሊያሳዩ የሚችሉ ስራዎችን በማየታችን በጣም ከፍተኛ ደስታ ይሰማናል ማለት ነው። ስራችን ውጤት እንደሆነ እናስባለን። እነዚህን ሁሉ የቴክኖሎጂ ተስፋዎችና ጅምሮች ለማስቀጠል መሰረታዊ ተግዳሮቶች ናቸው የሚሏቸውን አቶ ጸጋዬ እንደሚከተለው ይገልጿቸዋል። እንግዲህ ቴክኖሎጂን ትራንስፈር ለማድረግ ቴክኖሎጂ ትልቁ ችግር ቴክኖሎጂ ዲቫይድ የምንለው ማለት ነው። በዲቨሎፒንግ እና በዲቨሎፐር ወርልድ ያለውን ጋፕ ፊል ለማድረግ አንዱ ትልቁ ችግር ቴክኖሎጂካል ኦብስታክል አሉ። ለምሳሌ የኮምፒውተር ኮስት መጨመር የኔትወርክ ኢንፍራስትራክቸር አለመኖር እነዚህ ትልቅ ኦብስታክሎች ናቸው። ሌላው እንደገና ደግሞ ኤጁኬሽናል ኦብስታክሎስ የሆኑ ነገሮች አሉ። ማለት በቂ የሰው ኃይል ኮምፒውተር ሊትሬሲ ያለው የሰው ኃይል ባለመኖሩ ያንን ጋር ፊል ለማድረግ የሚቸገርበት ሁኔታ አለ። ሶስተኛው የፖለቲካል ኦብስታክሉ አክሰስ ቱ ኢንተርኔት ያለው ሁኔታ ከጊዜ ወደ ጊዜ በጣም ኦልሞስት እንትን እያለ እየቀነሰ መሻሻል ባለማሳየቱ ችግር የታየ ያለበት ቦታ ነው ማለት ይቻላል። በእኛ እምነት የምንገምተው ምንድን ነው፣ በኢትዮጵያ ውስጥ የኮምፒውተር ቴክኖሎጂ እና ሳይንስ እንደ ጆብ ማሽን ሊሆኑ ይችላሉ። እነዚህ ፊልዶች በደንብ ከተያዙ ኢቨን ለሌላው ክፍል ማለት ለአፍሪካ ኢምፕሎይመንት ኦፖርቹኒቲ ክሬት ያደርጋሉ እንኳን ለኢትዮጵያ አደለም። እና በዚህ ኤሪያ ላይ ኢንቨስት ብናደርግ ዲጂታይዜሽን ትራንስፎርሜሽን ብናካሄድበት ኤሪያ ነው ብዙ ወጣቶችን በዚህ ትሬን ለማድረግ መጀመሪያ ግን ሁሉም ተማሪዎች የኮዲንግ ስኪልስ አዜ ሪኳርመንት እንደ አንድ ክላስ እንደ አንድ ሰብጀክት በሃይ ስኩል ውስጥ እንዲሰጡ ላቢ እናደርጋለን። ምናልባት ይህን እንደ መፍትሄ እንግዲህ ቅድም ላነሷቸውም ችግሮች ኢትዮጵያ ውስጥ በስራ ሂደታችሁ ውስጥ ለተመለከታችኋቸው ተስፋና እድሎች ወይም ፈተናዎች እንደ መፍትሄ የሚያቀርቡት አንዱ አድርገን ይህን እንውሰድና ኢኮዲን ሌላ እንደ መፍትሄ አድርገው የሚያቀርቧቸው ነገሮች ምን አሉ? መስተካከል ያለባቸው ነገሮች ምንድን ናቸው? ሌላው እንግዲህ የገቨርንመንት ፕሮግራሞች ሊኖሩ ይገባል። ኢንፍራስትራክቸር ዩ የፐብሊክ ኢንቨስትመንት ኤሪያ ላይ ነው ገቨርንመንቱ ይ ኤሪያ ኢንቨስትመንት የሚፈልግ በመሆኑ አንደኛው የአገሪቱ ገቨርንመንት ለዚህ ኤሪያ ትኩረት መስጠት አለበት። የፖሊሲ ድቃት እና የኢንፍራስትራክቸር ድቃት ማድረግ ይኖርበታል። በሁለተኛ ሌሎች የውጭ ድርጅቶች መልቲ ላተራል ኦርጋኒዜሽን ሊሆኑ ይችላሉ፣ ዲቨሎፒንግ ካንትሪስ ሊሆኑ ይችላሉ። ኢን ተርምስ ኦፍ ሰፖርት ኢኮኖሚክ ሰፖርት አክቹዋሊ የሆነ ፕሮዳክት ከሚሰጡን በዚህ ኤሪያ ላይ ኢኮኖሚውን ኢምፓክት አለው። እንደሚታወቀው ቴክኖሎጂ እና ሳይንስ ናቸው። ኢንዱስትሪያል ሪቮሉሽን የመጀመሪያውን የኢንዱስትሪያል ሪቮሉሽን ፈርስት ኢንዱስትሪያል ሪቮሉሽን በወተር ና በስቴም ፓወር ላይ የተመሰረተ ነበረ። ሰከንድ ደግሞ ስና ኤሌክትሪሲቲ ነው። ሰርድ ላይ ደግሞ ኮምፒውተር ና ቴክኖሎጂ ነው። እነዚህ ናቸው ትልቅ ኢምፓክት በኢኮኖሚ ላይ የሚያመጡት። አሁን ደግሞ ወደ ፊት ደግሞ የኤአይ ና ሮቦቲክስ አውቶሜሽን የምንለው ነው። ኦል እነዚህ ሞስትሊ የኢኮኖሚክ ፓወር ሃውስ የሚባሉት ኤሪያዎች ያሉት በዚህ ፊልድ ላይ ስለሆነ የአገር ውስጥ መንግስትን ሆን የመንግስት ፖሊሲን ሆን ከረንት ስቱደንትስ ኢምፕሎይስ ይሆናሉ ብለን ካሰብ በዲጂታል ኤሪያ በቴክኖሎጂ ኤሪያ ላይ ኢንቨስት ማድረግ ይኖርብናል። ኢንቨስት ካደረግ ነገር ለሚመጣ አውቶሜሽን፣ ሮቦቲክስ፣ ኤአይ የመሳሰሉት ስራዎች ቤዚክ ፋውንዴሽን በመጣል ኢኮኖሚውን ኢምፓክት ማድረግ እንችላለን። ኳሊቲ ኦፍ ላይፍ ሁሉም እንደገና ደግሞ ኢምፕሎየብል የሆኑ ሰዎችን ማለት ለኢኮኖሚ እና ለደረጃው የሚጠብቁ ሰራተኞችን መፍጠር እንችላለን። ኢቨን አንዳንድ ጊዜ ኢምፓክት ለምሳሌ ቴክኖሎጂ ባረመኖሩ ትልቅ ኢምፓክት ነበር በኮቪድ ሰዓት። ብዙዎቹ ተማሪዎች ከትምህርት ገበታቸው ውጭ ሆነው ነበር፣ እና ኤጁኬሽን ወዛ ሀይሊ ኢምፓክት ሆኖ ነበር። ስለዚህ በዛ ሰዓት ያንን ጋፕ ሲል ሊያደርግልን የሚችለው የቴክኖሎጂ ኢኖቬሽን ቴክኖሎጂ መኖር እና ይህን ኢንፍራስትራክቸር በፐብሊክ ፕራይቬት ኢንቨስትመንት ሊሆን ይችላል፣ ውጭ ድርጅቶች ሊሆን ይችላል፣ በሀገር ውስጥ ሊሆን ይችላል። ፕራዮሪቲ የሚሰጥ ኢንቨስትመንት ኤሪያ ስለሆነ እዚ ላይ ትኩረት እንዲደረግበት ያሳስባሉ። በዚህ ዘገባ በተነሱ ነጥቦችና በኢትዮጵያ ወደ ዲጂታል ቴክኖሎጂ ዘርፍ የመሸጋገር ፖሊሲ ዙሪያ ዘርፉ ከሚመለከታቸው ከኢትዮጵያ መንግስት ባለስልጣናት ማብራሪያ በመጠየቅ በሌላ ዝግጅት ይዘን ለመቅረብ እንሞክራለን። አሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊንን። በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደ ቀጣዩ መሰናዶ ከማለፋችን በፊት ግን ለምን አንድ ቆየት ያለ ሙዚቃ አንጋብዝም? ምን አዘጋጀሽልን? የተሾ ማሰግድን የኩባያ ወተት የኩባያ ወተት የለውም ማረፋ በሽታዬን የሚያውቅ አስታማሚ ጠፋ። ሁለታችን ታመን አንድ ቤት አድረን እሷ ድና ሄደች ባሰብኝ እኔን ይለናል። አንቺው ትዘፍኙ እንዴ? አይ ለተሾመን ተውለት። መልካም ወደ ሙዚቃ

De queiro ከእርስዎ ማሰግድ የኩባያ ወተት ሙዚቃ ነው። ረፍት አድርገን የተመለስ ነው ደሬ ተከታዩ መሰናዷችን ምንድን ነው? ተከታዩ መሰናዷችን በግዕዝ አሃዞች የእጅ ሰዓት ነዳፊ የሆነውን አይዛክ ፔጅማንን ያስተዋውቀናል። አይዛክ መሐመድ ትውልደ ኢትዮጵያዊ የእጅ ሰዓት ንድፍ ባለሙያ ነው። ኢትዮጵያውያን ብዙም ባልተሰ ልዩ የሆነ የሲቪሌሽን ላይ የምንሰራው ኢትዮጵያን ደግሞ በደንብ የምናስተዋውቅበት አጋጣሚ ስለሆነ ለዛ ነው እዚ የተገኘው። ከመቼ ጀምሮ ነው ይህንን የግዕዝ ሰዓት መስራት የጀመራችሁ? ሀሳቡስ እንዴት መጣ? ግዕዝ ሰዓትን ስንጀምር ለመጀመርም ሀሳቡን ያመጣ ነው የዛሬ አምስት ዓመት አካባቢ ነው። ስ አምስተኛ ዓመታችን ይዘናል። ሰዓቱ መስራት ከጀመር አይዲያውን ከዛ ፊትም ውስጤ ነበረ እና በምን እንጀምር ሲባልም የጀመር ነው። ባይዘወይ ወደ አምስት ታሪካዊ ሰዓቶች እናስታውቃለን ስልጣኔዎችን ማለት ነው። አንደኛው የሚጀመረው የኢትዮጵያ ሲቪሊዜሽን ነው ወይም የኢትዮጵያ ስልጣኔ ነው። ስለዚህ በኢትዮጵያ ስልጣኔ ጀመርን የግዕዝ ሰዓቶች እየሰራን ጀመር። ከዛ በኋላ የፐርዢያን ስልጣኔ ግዕዝን፣ እንግዲህ ሁላችን እንደምናውቀው የ3ሺ ዓመት ታሪክ ያለው ነው። ከዛ በኋላ የፐርዢያን የሚታወቅ ትልቅ ኢምፓየር ነው። የእነሱም ስልጣኔ ወደ 4500 ዓመት ያለ ትልቅ ታሪክ ነው። በመቀጠል የማያን ሲቪሊዜሽን በዚህ በላቲን አሜሪካ ውስጥ ያለውን ትልቁን የማያን ሲቪሊዜሽን እያስተዋወቅ ነው። ቀጥለን ደግሞ የኦቶማን ተርክ የእነሱ ደግሞ ትልቅ ዳይናስ ያላቸው ከዓለም ከስልጣኔያቸው ከአመት አመት ወደ ስድስት መቶ ዓመት በስልጣኔ በአንድ ንግስና ስር ያሉ ትልቅ ስልጣኔ ያላቸው ሀገር ነበሩ። ትልቅም ናቸው። ታሪካቸው ይታወቃል። ቀጥለን ደግሞ የኖርዲክ ሲቪሊዜሽን ኖርዝ ዩሮፒያን ሀገሮች ነው። በአሁን በቅርብ ጊዜ ይዘናል እያልን የግሪኮችን የመሳሰሉት ዓለም ላይ የታወቁ ጥንታዊ ስልጣኔዎችን የማስተዋወቅ ነው። ግን በትልቅነቱ እንደ ኢትዮጵያዊ በቢዝነሱ ሴክተር ስንሰራ ባይስ ባልሆንም በብዛት ኢትዮጵያዊነትን ማስተዋወቅ ደግሞ እንደ ትልቅ ድርሻ አድርጌ ኃላፊነት አለብኝ ብዬ ስለማስብ የኢትዮጵያን በደንብ አድርገን እያስተዋወቅ ነው። ግዕዝም በዛን እያስተዋወቅ ነው። እንግዲህ የሰዓት ኢንዱስትሪ ከፍተኛ ውድድር ያለበት በርካታ ለአመታት ስማቸውን የገነቡ ተቋማት ያሉበት ኢንዱስትሪ ነው። በዚህ ውስጥ ተወዳዳሪ ለመሆን ፈታኝ ያልሆነባችሁ ሆይ ትውልዳ ኢትዮጵያውያንንም ሆነ ሌሎች ደንበኞችን ልብ ለማግኘት የማሳመኑ ሂደት ምን ያህል ፈታኝ ነበረ? አዎ ያ ፈታኝ ነው። በጣም ከባድ ነው። ቢዝነስ ውስጥ ዝም ብሎ የሚገባበትም አደለም። ነገር ግን እኛ ኒሽ ማርኬት ነው የያዝነው። ቅድም እንዳልኩ የእኛ ኒሽ ማርኬት ወይም ለየት ያለ ልዩ የሆነ ኦፖርቹኒቲያችን ምንድ ነው? ለምሳሌ ግዕዝም ብለናል። ቅድም እንዳልኩ ደግሞ የፐርዣ እንደ ያልኩ የራሱን ቁጥር አለ አሁን የፐርዢያን ንግስት ማጀስቲ ክዊን ፋራ ኢንዶርስ አድርጋን ግዝን አ ይርታል። የፐርዢያን ቁጥር ሆማ ሲስ ብለ የምንጠራውን እሱን ቁጥር ስላስታወቅን እነሱ ኢንትረስትድ ሆነው፣ እንደውም አጋጣሚው ይሄንን ከረዳ ለኢትዮጵያውያኖች ቢደርስ ደስ የሚለኝ የንግሥቷ የሀገሪቷ ንግስት ክራውን ፕሪንሱን ጨምረው ኢንዶርስ አድርገውን እንደውም በማስታወቁም ረገድ በጣም ሰርተውልናል። የታወቁ የነሱ የሀገር አርቲስቶችን ዘፋኞችን፣ ትላልቅ ትላልቅ የሚባሉ ጉጉሽ የሚባሉ ዘፋኞች በዓለም ላይ የታወቀ ቡክ የሚደረግላቸው ዘፋኞች ወደ አምስት ስድስት ሚሊዮን ፎሎር ያላቸው ዘፋኞችን፣ አርቲስቶችን የሙቪ ሰዎቻቸውን አስተባብረውልን በጣም እያስተዋወቁልን ነው። እሱ ደግሞ ምንፈጠር መሰለህ፣ ስማችን ብራንዳችን እንዲታወቅ አርጓል። በነሱ በእነሱ ምክንያት እንደውም ለንግስቷ ብለን በ2000 ዶላር የሚሰራ ሰዓት በ2000 ዶላር ኮስት የሚያደርግ ሰዓት በዳይመንድ አርገን ቆንጆ አርገን ሰርተንላት እንደውም ይሄኛው በጣም ጥሩ ስለሆነ ስለወደደችው፣ እሷም ከፊት ለፊት የእሷን አርማ አድርገን ከኋላ ደግሞ የእሷን ኤምበለም የንግስት ነው የሚያሳይ ኤምበለም ከኋላ አድርገንላት በጣም ወዳዋ እሷ ኢንዶርስ አድርጋ አምናበት ከፊርማዋ ጋር አድርገን እሱን ለገበያ ያቀርበናል። እሱ ደግሞ ከዛ ላይ ወደ 25 ፐርሰንት የሚሆነው ገቢ እሷ ላቋቋመችው ፋውንዴሽን ዳይሬክትሊ እናስገባለን። ሴምን የኢትዮጵያንም ግዝ በተለ ሷ ፋውንዴሽን ለምሳሌ ሃርቨርድ ዩኒቨርሲቲ ውስጥ የግዝን ሶሪ የግዝን አ የፐርዣን ቁጥር ማስተማር ነው። የፐርዣን ታሪክ ማስተማር ነው በሃርቨርድ ዩኒቨርሲቲ ውስጥ ማለት ነው። እንደዛውም በኢትዮጵያ ውስጥም የኢትዮጵያኖች አርቲስቶች ሊሆን ይችላል የኢትዮጵያ ትላልቅ እውቅና ያላቸው ሰዎች ሰፖርት ካደረጉ እንደዚ ፋንዴሽን ካለ በመንግስትም ጭምር ሊሆን ይችላል ትላልቅ ዩኒቨርሲቲ ሌቭል ላይ ግዝን ማስተማር የምንችልበትና ና መስራት የምንችልበት አጋጣሚ መፍጠር እንችላለን። ግን በኢትዮጵያዎች በኩል ብዙ ትብብር ያስፈልገናል። እስካሁን እኛ ብዙ ሰርተና ኢትዮጵያ ላይም የሞከር ነው ነው በብዛት ሶስት ሱቆች አሉ ኢትዮጵያ ላይም ኢትዮጵያ አርቲስቶች በጣም እየደገፉን ነው በጣም በዚህ አጋጣሚ ከኛ ጋር በብዛት ያልሰሩ ባንልም በጣም ማጆሪቲ ሰርተዋል፣ ደግፈውናል። ሞር ይህን ድጋፋቸው እንዲቀጥሉልን ያልደገፉን እስከዛሬ ደግሞ አይዘክ ፔጅማን ሰዓትን በእጃቸው ያላስገቡ ደግሞ እጃቸው ላይ አድርገው ግን ሰዓታችን ማነታችን እንዲያስታውቁልን እንዲያበርታቱን እንዲያበርታቱን። በዚህ አጋጣሚ የመጪ ዘመን እቅዳችሁ ህልማችሁ ምንድን ነው? በሰዓቱ ኢንዱስትሪ ውስጥም ሊሆን ይችላል። ወጣት ትውልድ ኢትዮጵያዊ ነህ በቴክኖሎጂው መስክ ውስጥ የሚመደብ ነው የሰዓት ስራ እጅግ የረቀቀ ጥበብ የሚጠይቅ ስራ ቢሆንም ወጣቶች በርካቶች መሳተፍ የሚፈልጉ ውስጥ ምን አይነት ነገሮች ነው ማድረግ የሚገባቸው በዘርፉ ውስጥ እንዲሳካላቸው? እንዳልኩ ነው የሚያውቅ ልጆኛን እዚህ ሀገር የመጣሁት ና ሃይስኩል እያለሁ እዚህ ነው ሃይስኩል ጀምሮ የተማርኩትና ግን እዚሁም ሰርቸ ለፍተህም ከብቻንም ሆነ መስራት እንደምችል መነሳት እንደምችል ሀገርም ሀገር ቤትም ብትሆን እዚህም ብትሆን መስራት ይቻላል፣ ካሰምክበት ከወሰንክበት ማድረግ ትችላለህ። እሱ ማድረግ እንደሚቻል ነው ራሴን ያየውበት ማለት ነው። እኛ እንደ ካምፓኒ ትልማችን ዋን ኦፍ ሜጀር ብራንድ ሆኖ በዓለም ላይ መታወቅ የሚችልበት ትላልቅ ምታች እንደ ሮሌክስ ሊሆን ይችላል። ትላልቅ ካምፓኒዎች ልጠራ ይችላል። በሰዓት ዙር ያሉትን እዛ የዛ ቢዝነስ ውስጥ ገብተን በትላልቅ ሞሎች ውስጥ ሰዓታችን ግዝ ቁጥራችን ታይቶ ማየቱ ነው ለእኛ ትልቁ ደስታ የሚሰጠን ብዬ ማስበው። እንዳልኩ ሁሉም ሲቪሊዜሽኖች ብንጨምርም በቅርብ ጊዜ ደግሞ እሱንም ለመስራት ከእነዚህ ክምልቅ ሞሎች ጋር ንግግሮች ጀምረናል። እሱ ሂደት ይቀጥላል። ነገር ግን ወጣቱ እንደ ወጣት ለሀገር ማበርከት ያለበትን ነገሮች እንዳሉ ሆነው፣ ለምሳሌ እኛ ዳይሬክትሊ ኢትዮጵያ ላይ በምናደርገው ሽያጭ ከምናገኘው 20 ፐርሰንት ገቢ ቀጥታ ለበጎ ስራ ላይ ጉድጓድ ማስቆፈር ሊሆን ይችላል ለፋውንዴሽኖች መስጠት ሊሆን ይችላል። እሱ ላይ ያደረግን ነው። ላለፈውም በርከት ላሉ ፋውንዴሽኖች ባለፈው አመትም ከዛ በፊትም ለነበሩት ይህንን ወደ ሁለት ሚሊዮን ብር አካባቢ በእያንዳንዱ ተደምሮ ማለት ነው አይነት ነገር ሰጥተናል። ትልማችን ምንድን ነው እኛ ከዚህ ከምናገኘው ፕሮፊት ላይ ወደ ኪሳችንና ራሳችንን ማካበ ሳይሆን ከምናገኘው ላይ ቀጥታ ሌላ አገልግሎት እያሆን ህዝባችንን መጥቀም የምንችልበትን ኮንትሪብዩት ማድረግ የምንችልበትን አሴም ታይም ካምፓኒ እያደገ ሲሄድ ደግሞ ሞር ካምፓኒ ባደገ ቁጥር ብዙ ሰዎች ጋር ተደራሽ መሆን እንችላለን ማለት ነው። ስለዚህ አንድ ሰው መጥቶ ሰዓት ከኛ ሲገዛ አንድኛው ዝም ብሎ አንድ ካምፓኒ ማሳደግ ብቻ ሳይሆን የራሱን ህዝብንም እንደረዳ አድርጎ ማሰብ መቻል ያስፈልጋል ማለት ነው። ለምን ህልማችን እሱ ነው፣ ማደግ አብረን እንደ ኮሚቴ የሆነ መረራትና ማደግን ይጨምራል እና ወጣቱን በዚህ አጋጣሚ እያንዳንዱ በራሱ ምን መስራት እንችላለሁ? ምን ማድረግ ይችላል? ትንሽ ነገር፣ ኢትዮጵያ ውስጥ በጣም ብዙ ማርኬት ያልገባልን ያልተሸጠ ብዙ ነገር አለ። ኢትዮጵያዊነት ብዙ ነው። ይህንን ማስታወቅ፣ አንድ ግለሰብ ስለ ኢትዮጵያዊነት ከተናገረ አይዘክ ፔጅማን አርጎ ይችላል፣ ሌላ ነገር አርጎ ይችላል። ኢትዮጵያዊነትን ቢያስታውቅ ቱሪስቶችን ወደ ሀገር መላክ ይችላል። እዚህ ውጭ አለው በተለይ ማለት ነው። ሀገር ቤት ወደ ውጭ ከውጭ የመጡትን ቱሪስቶችንም ሀገራቸው እንዲወዱና ሀገራቸው ላይ ኢንቨስት እንዲያደርጉ ሞር እንትን ሊቀበሏቸው የተሻለ ነው ብዬ አስባለሁ። በጣም አመሰግናለሁ። መልካም እድል እንዲገጥም እመኛለሁ። አመሰግናለሁ። በጣም አመሰግናለሁ ብዎችን በዚህ አጋጣሚ እኛ ጋር መጣችሁ ከበር ስላደረጋችሁልኝ እጅግ በጣም አድርገን እናመሰግናለን። እንግዲህ እየመጣችሁ ይሁን። እናንተም በተሻላችሁ መጠን፣ በምችሉት መጠን ያው አስተዋውቁልን። ኢትዮጵያውያን በቴክኖሎጂው በፈጠራው በጥበብ በተለያዩ ዘርፎች እንደዚህ በዓለም አቀፍ ደረጃ ተፎካካሪ ሆኖ ማየት እጅግ የሚያስደስት ነው። ባልደረባችን ሀብታሙ ስዩምና አይዛክ ፔጅማን ለነበራቸው ቆይታ እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ የተቃረብን ይመስለኛል። ከዚያ በፊት ግን ለመሰናበቻ ተወዳጁና አንጋፋው ዘመን የማሽረው ድምፃዊው ጥላሁን ገሰሰ አይከዳሽም ልቤ እያለ የሚጫወተውን ሙዚቃ እንጋብዝ። I'm gonna አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና፣ እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።